የጥያቄው መልስ ዝግጅት ክፍል ሁለት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። ለአድማጮቻችን ጥያቄዎች መልስ የሚሰጡት ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌ ከብራሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዝግጅቱ የመጀመሪያ ክፍል ያበቃበትን ጥያቄ አስታውሳ ወደ ተከታዩ ክፍል ይዛን ትዘልቃለች። አመሰግናለሁ አቶ ያሬድ ኃይለማርያም። ለአቶ ፍስሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ። ከደብረ ማርቆስ ነው የመጣው፣ ማለዳ ውቤ የተባሉ ናቸው ጠይቅልኝ ያሉት። የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ አስራ ስምንት እያንዳንዱ ሰው የማሰብ የህሊና የእምነት ነጻነት እንዳለው ይደነግጋል። የኢህአዴግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትዕዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው? እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ፣ ብሬን ዋሽንግ፣ አስገድዶ ማሳመን፣ ኢንዶክትርኔሽን በኢህአደግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው። መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነጻ ናቸው ወይ? መምህራን ተማሪዎችስ የማሰብ ነጻነት አላቸው ወይ? ይላሉ አቶ ማለዳው ቤ ከደብረ ማርቆስ። አቶ ፍስሐ ተክሌ፣ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪካ እስቲ በዚህ ላይ አስተያየቶን ስጡንና ወደ አቶ ታምራት ደጀኔ ደግሞ እንመለሳለን። አመሰግናለሁ። የተነሳው ጥያቄ ያው ተገቢነት ያለው ነው። ድንጋጌዎችም የሰዎች የማሰብ መረጃ የማግኘትና ሀሳባቸውን የመግለጫዎች እንዳላቸው ይደረግዛሉ። ኢትዮጵያ ደግሞ የእነዚህ የተለያዩ ስምምነት አካል አባላች፣ በተለያዩ ጊዜም ኮሚትመንቷን ገልጻለች። በእነዚህ ተቋማት ውስጥም ትሰራለች እንግዲህ አንደኛው በኢትዮጵያ መንግስት እና አሁን ባለው መንግስት ሊፈጸም እና ምንስትን በተደጋገም የሚለው ነገር ምንድን ነው? የሰዎች የአስተሳሰብ ነፃነት በተለያየ መልኩ ይገደባል። ለምሳሌ የፀረ ሽብር አዋጁ በተለ ጋዜጠኞችን እና የሚዲያ ተቋማትም አቅቶ ብዙዎቹ እስር ቤቶች ናቸው ከአገሯቸዋል እና የሚዲያ ተቋማትን ተዘግተዋል። ስለዚህ ህዝቡ በመንግስት ከሚነገረው እና ከሚሰጠው መረጃ ውጪ ተጨማሪ ወይም ደግሞ አማራጭ መረጃ እንዳያገኝ ለማገድ የተደረገ ነገር። ሌላ ከዚሁ ጋር የሚደረገው ነገር አሁን በተለየ ከተቃውሞ ጋር መረጃ ነፃነትን የማሰብ ነፃነትን ከመገደው ጋር የኢንተርኔት ላይ ያለውን አክሴስ የመገደብ ኢንተርኔት እንዳይገኝ የማድረግ ነገር ነው። በዚህም ላይ ባለፈው ዲሴምበር ላይ ባወጣለው ሪፖርት ሶሻል ሚዲያ እንዴት እንደሚዘጋ እነዛ የሚባሉ የሶሻል ሚዲያ ሶርሶች ኢትዮጵያ ውስጥ እንዴት ብሌክ ብሎክ እንደተደረጉ ደራሽ እንዳይሆኑ እንደተደረጉ የሚያሳይ ነገር አገላላ ይሄ የቆየ ነገር ነው ግን በአጠቃላይ ምንድን ነው ስለዚህ ሚዲያ ላይ የነበረው ጫና አሁን ጨምሯል። ግን በስም የነበረ ነበረ እንደተባለው ከሰማንያ ሶስት ምረተ ምረት እና ከዛ በኋላ ባንድ ጊዜ በሙሉ ነጻ የፕሬስ ነጻነት ቢባልም እና የተወሰነ ጊዜ ላይ ሚዲያዎች በርክተው ና ነጻ ሁኔታ ነበረ ቢሆንም በተለይ ከሁለት ሺ አምስቱ ምርጫ በኋላ ነጻው ፕሬስ እንዲታሰምና ከገበያው እንዲወጣ ካሉ ጋዜጠኞችን አታሪ ድርጅቶች ውስጥ አንደኛው ፓዮኒር ነች፣ ግንባር ቀደማ ና ዳታዎችን የሚያመለክቱት ጋዜጠኞች ላይ ተለያየ ጣና ይደረጋል ነ ሚዲያ ነጻነት የሌለበት አገር ላይ ዲሞክራሲ የመኖር እድሉ በጣም አነስተኛ ነው። የተሻለ ና አማራጭ የመረጃ ምንጭ አይኖረውም። ፖለቲካ ዲሞክራሲም አይኖሩም ማለት ነው። ምክንያቱም ተቃዋሚ አካላትን መስራት አይችሉም። መረጃቸውን አላማቸውን ማስተዋወቅ አይችሉም። ስለዚህ አንድ ድርጅት ና ስልጣኑ አካል በዘላቂነት ስልጣን ላይ መቆየቱን ለማረጋገጥ ይጠቀምበታል ማለት ነው። ኢትዮጵያ ውስጥ እየሆነ ያለው ይሄ ነው፣ አንዱ ስትራቴጂ ነው ማለት ነው። ጠያቂ ካነሱት ከዩኒቨርሲቲዎች ውስጥም ቢሆን የትምህርትን ነጻነት የሚከለክል በዚህ ጊዜ እንግዲህ ትምህርት ኢንተርኔት ለቀጠር ብቻ እንዳንተ የሆነ ነገር ነው እና ግን ፍሪ ካልሆነ ሰዎች የመመራመር እና መረጃ የማያነሰቤታቸውን በዛው ይጠቀማል ማለት ነው በዚህ ካላቆ አቶ ታምራት ደጀኔ እስካሁን በተነጋገርነው ላይ መልስ ይስጡኝና ሌላ ጥያቄ ላሰማ እሺ አመሰግናለሁ አንዳንዱ የተነሳው ሀሳብ የማይገናኝ ነው አሁን ለምሳሌ አሁን የተደረገውን ታድሶ ከበደርግ ጊዜ ከነበረው ዘጠና ሰባት ጫማ ግስት የተወሰዱትን እርምጃዎች ጋር በማያያዝ የቀረበው ነገር ሁለቱ የሚገናኝ ነገር አይደለም አንደኛ ያኔ ደርግ ጊዜ የነበረው ፍርድ ቤት ተቋቁሞ ክስ ተመስርቶ ተከሳሾቹም ሲከራከሩ መንግስትም የከሰሰው አካል በክርክር ሂደት በዛ መንገድ የተቋጨ ጉዳይ ነው እና ይሄ ግልጽ የሆነ የሰው ልጆችን ከማጥፋት ወንጀል ጋር ተያይዞ የቀረበ ክስ ነው። የሚታወቅ ነው። ከዚህ ጋር ለምን ለማገናኘት እንደተሞከረ አልገባኝም። ሌላው የዘጠና ሰባቱም ቢሆን እንደዚሁ በሰላማዊ መንገድ ሳይሆን በሌላ መንገድ በህዝቦች መካከል በተለያዩ ህብረተሰብ ክፍሎች መካከል መቃቃርና እርስ በርስ መጨፋጨፍ እንዲከሰት የተለያዩ ቅስቀሳዎችን ሲያደርጉ የነበሩ ኃይሎች ያንን ሲመሩ የነበሩ እና ሌላው ሰላማዊ ሰው በዛ ተገፋፍቶ ከጸጥታ ኃይሎች ጋር አላግባብ እንዲጋጭ ባደረጉት አመራሮች ላይ የተወሰደ እርምጃ እና በፍርድ ቤት የተያዘ በዛ መንገድ የተፈጸመ ጉዳይ ነው። ይሄኛው ከዛ ለየት ይላል። ባናገናኘው እኔ ጥሩ ይመስለኛል። ይሄ በአንድ ወይም በሌላ መልኩ ተሳስተው የግለሰብ ንብረቶች የተለያዩ ፋብሪካዎች የመሳሰሉትን በተለያዩ ክልሎች አካባቢ በማውደም በማቃጠል ሌሎች ደግሞ በተለያየ መንገድ ጉዳትን በማድረስ ጭምር ከዚህ ውጭ ያሉት ደግሞ ያንን በማጀብ እንቅስቃሴ ውስጥ የተሳተፉ ናቸው። ነገር ግን ከበስተጀርባ የሚመሯቸው እና እነሱ ውስጥም ሆነው ይህ እንቅስቃሴ በማራገብ የሚታወቁ ሀይሎች ከአብዛኛው በዚህ ውስጥ ከገባው ሀይል ለይቶ ማየት ጠቃሚ ይመስለኛል። ስለዚህ አብዛኛው ሀይል በሰላማዊ መንገድ ሀሳቡን ለመግለጽ ፈልጎ ግን ደግሞ ተገፋፍቶ የገባው ጸጥታን የማወቅ ከዚህ ጋር የተያያዙት ንብረት የማውደም እንቅስቃሴ ውስጥ ገብቶ ስለነበረ እና ከመደበኛው ሀሳብን በሰላማዊ በሰላማዊና ሕጋዊ መንገድ ከመግለጽ በወጣ መንገድ የተደረገ እንቅስቃሴ ስለነበረና የሌሎች ዜጎችን መብቶችና ሰብአዊ መብቶች ጭምር የገፈፈ አደገኛ እንቅስቃሴ በመሆኑ መንግስት የአስቸኳይ ጊዜ አውጇል። ይሄ የተፈጸመው በአስቸኳይ ጊዜ አዋጅ ውስጥ መሆኑን መደንብ መታወቅ ይኖርበታል እና ከዚህ በአስቸኳይ ጊዜ አዋጅ ውስጥ በየትኛው በዓለም አቀፍ ህግም የሚታወቁ ህጎች የፖለቲካና ሲቪል መብቶች ድንጋጌ አለ፣ የሀገራችንም ህገ መንግስት አለ። በዛ መሰረት የተፈጸመ ነው። በዚህ በአስቸኳይ ጊዜ ውስጥ አዋጅ ጊዜ ወቅት ደግሞ የሚታገዱ መብቶች አሉ። ሰብአዊ እና ዲሞክራሲያዊ መብቶች ይታገዳሉ። የማይታገዱ መብቶችን ተለይተው ተቀምጠዋል። በዚህ መንገድ ከመደበኛ እንቅስቃሴዎች ውጪ የሆኑ ለምሳሌ የመዘዋወር መብቶች በተወሰነ መንገድ መልኩ የታገዱበት ሁኔታ ነበር። በኋላ የተነሳበት ሁኔታ አለ። ሌሎች አሁን ቅድም ከኢንተርኔት ጋር የተያያዘው በአብዛኛው ሄት ስፒች የሚባለው ነገር ይሄ ጽንፍ የለቀቀና አንዱ በሌላው ላይ እንዲነሳ የሚቆሰቁሱ መልእክቶች የሚተላለፉባቸው በርካታ የኢንተርኔት የፌስቡክ እንትኖች እንዲቋረጡ የተደረገበት ሁኔታ አለ። ይሄ ትክክል ነው። ሌላም ሀገር ቢሆን ይሄ ነገር ይሰራል። ሌላው በርካታ ሰዎች መታሰራቸው ወይም በዚህ በተሃድሶ እንትኑ እንቅስቃሴ ውስጥ እንዲገቡ መደረጋቸው አዲስ አለ። አሁን ሌላ ሀገር ቱርክ እኮ በጣም በርካታ በሀያሾች የሚቆጠሩ ዜጎች በዚሁ መልኩ እንትን የተደረጉበት ሁኔታ ነው የነበረው። ደግሞ ከዛም አልፎ በህግ የተጠየቁትም በጣም በርካታ ናቸው። አሁን ወደኛ ሲመጣ ይሄ ለምን እንደሚጋለን አይገባኝም። ነገር ግን ዞሮ ዞሮ እነዚህ በእንትን ውስጥ የገቡት በታድሶ ካምፕ ውስጥ ገብተው ትምህርት እንዲወስዱ የተደረጉት ቅድም በተባለው መልኩ ቶርቸር ምናምን ምናምን ተብሎ የተገለጸው ነገር ትክክል አይደለም፣ ስህተት ነው። መረጃው ከየት እንደተገኘ እኔ አላውቅም። ይሄ አይፈቀድም፣ በአስቸኳይ ጊዜ አዋጁ ውስጥ ራሱ የተከለከለ ነው። አንዳንድ ጊዜ ያልተፈጠሩ ነገሮችን እንደተፈጠሩ አርጎ መሳሉ ትንሽ ትክክል አይመስለኝም። በሚዛኑ ማየት ጠቃሚ ይመስለኛል። እና እንዳልኩት በህገ መንግስቱና ከዛ ጋር በተያያዙ ሰነዶች ዙሪያ እውቀት ይዘው እንዲወጡና ያንን ይዘው እንዲንቀሳቀሱ ብቻ ነው የተደረገ ከየት እንደመጣ ላ ሰቆቃ ተፈጽሟል ለሚሉት የአሜሪካ ድምጽ ራዲዮም ከስር የተፈቱትን ሰዎች አነጋግሯል እጅ ለእጅ ተያይዘው በአንድ ጉድጓድ ላይ እንዲጸዳዱ እንደሚደረጉ ስፖርት እየተባለ በደረታቸው እንዲፏቀቁ እንደሚደረጉ ይሄ ደግሞ ውሃ በሌለበት አለጫማ ድንጋይና ጠጠራማ አካባቢ እንዲሮጡ እንዲደረጉ እሱ ነው ሰቆቃ መፈጸም ሲባል የተገለጸው። ለቀረበው ጥያቄ ደግሞ ሰላማዊ ሰልፉ ሲካሄድ ከህዳር ወር ጀምሮ ባለፈው አመት ሲካሄድ በሰላማዊ መንገድ ነበረ። ህዝቡ ሲጠይቅ የነበረው እንግዲህ በመገናኛ ብዙኃን ማህበራዊ መገናኛዎች ሲወጡ ነበረ። ሰው እንዴት ወጣቱ ሰላማዊ በሆነ መንገድ እጁን አጣጥፎ ጥያቄ ይጠይቅ ነበረ። ጥያቄው በጊዜ ባለመመለሱ እንዲሁም ጠቅላይ ሚኒስትር ኃይለማርያም ጭምር የኢትዮጵያ ባለስልጣናት የህዝቡ ጥያቄ ተገቢ ነው ብለው የተናገሩበት ሁኔታ ነው የነበረው። ከዚያ በኋላ ነው ንብረት ማቃጠል ወደ ተባለው ሁኔታው የተሸጋገረው። የህዝቡን ጥያቄ በሰላም መመለስ አይቻልም ወይ ብሎ የሚጠይቁ ሌሎች ሰዎች አሉ። እዚህ ላይ አንድ ነገር ምናልባት ቀደም ብለው ያነሷቸው ነገሮች እኔ ዲስቶርት እንዳደረግኩ አዛብቼ እንዳስቀመጥኩ አድርገው ስላነሱ ግልጽ እንዳደረግ ቢፈቀድልኝ። እሺ፣ ምናልባት የመንግስቱ ተወካይ አሁንም የመረጃ ችግር ከሌለ በስተቀር ያልኩት የደርግ ለውጥ ላይ ኢህአዴግ ስልጣን ላይ እንደያዘ ራሱ በዘር ማጥፋት ወንጀል የተከሰሱትን አይደለም፣ እንዳለ የቀረውን የኢሰፓ አባላት የተባሉትን ሰዎች ሁሉ ሰብስበው ካምፖስት ለወራት ስልጠና በሚል አስቀምጠው ሲያሰቃዩቸው ነው የኖሩት እና በየጊዜው የተፈጸሙት ነገሮች ትሬንዶቹ፣ ማለትም የሚታየው ነገር በግልጽ የሚያሳየው ቅድም አንድ ጠያቂ በጥሩ ሁኔታ እንዳቀረቡት መንግስት አይምሮን ማጽዳት እሱ ከሚለው ውጪ ከየትኛውም አቅጣጫ የሚነሱ አስተሳሰቦች በሌላ አይምሮ በህዝቡ አይምሮ ውስጥ እንዳይገቡ ሁለት መንገድ ነው የሚጠቀመው። አንዱ ቅድም ወንድሜ አቶ ፍስፋ እንዳለው የመረጃ መንገዶችን የሀሳብን የመግለጽ ነጻነት መረጃ የማግኘት ነጻነትን መገደብ ነው ሚዲያውንም ምኑንም። ሁለተኛው ግን ሰው በራሱ መንገድም ጥሮ ግሮም መረጃ ከየትም አግኝቶ አዎ መብቴን አውቅ ያለው ብሎ ሲጠይቅ ደግሞ ሁለተኛው እርምጃ እንደዚህ ሰብስቦ ካምፕ ውስጥ አስቀምጦ ማሰቃየት ነው። የማሰቃየት ስራ አልተፈጸመም የሚለው ይሄ በእውነት የስቃይ ሰለባ የሆኑ ሰዎች በሕይወት አሉ። በየሚዲያው መረጃ እየወጣ ነው። ትላንትና እንኳን ምናልባት ቪኦኤን ካልሰሙ አርካይቡን ተመልሰው እንዲሰሙ ጠይቃቸዋለሁ። ሁለት ሰዎች ከሀረር አካባቢ ጦላይ ተወስደው አዛውንቶች ሳይቀሩ እንዴት በመንግስት ታጣቂዎች ምን አይነት እርምጃ ይወሰድባቸው እንደነበረ ምስክርነት ሰጥተዋል። ሰዎች በጣም በርካታ። እኔ ስም እየጠቀስኩ እኮ አሁን የግለሰቦችን ስም ብናነሳ አንዘልቀውም ብዬ ነው፣ ግን ስም እየጠቀስኩ ማን ምን እንደተደረገ ሁሉ ማውራት እንችላለን። አቶ ታምራት፣ እዚህ ከደርግ ጊዜ ጋር ሰዎች ታፍሶ ተወስደው ብሬንዋሽ ምናምን በሚል ነገር የተገለጸው ነገር እኔ እንዴት ቢሆን ጥሩ ነው እንግዲህ የለውጥ ወቅት ስለነበረ ከዚህ በፊት የነበረውን ጦር ሰራዊትም ሆነ በአመራር ላይ የነበረውን ኃይል ከአዲሱ ጋር አቀላቅሎ ለመሄድ ከአዲሱ ነባራዊ ሁኔታ ጋር ራሱን አግባብቶና አስማምቶ መሄድ ይጠበቅበታል እያንዳንዱ። ስለዚህ በተለያየ ፕሮግራምና በተለያየ ርዕዮተ ዓለም ውስጥ ሲንቀሳቀሱ የነበሩ ኃይሎች በአንድ ተመሳሳይ አገር ውስጥ እንዲንቀሳቀሱ ከተፈለገ በዚህ ጉዳይ ላይ ታድሶ እንዲወስዱ መደረጉ መልሶ ወደ ሌላ አዙሪት እንቅስቃሴ ውስጥ ተገፋፍተው ከሚገቡ ይልቅ ያለንበት ሁኔታ ይሄ ነው፣ መንግስት ተቀይሯል፣ ከዚህ በኋላ ያለው የሰላም የዲሞክራሲ ዘመን ነው። በዚህ ጉዳይ ላይ ያለውን ፕሮግራም አስተዋውቆ እንደ ማንኛውም ሲቪል ሊንቀሳቀሱ፣ ወደ ህብረተሰቡ እንዲቀላቀሉ ማድረጉ እኔ ክፋት ያለው አይመስለኝም። እኔ በዚህ መንገድ ቢያዩት ጥሩ ይመስለኛል። ሁለተኛ በዚህ ቶርቸር ተፈጽሟል የሚባሉት ነገር እኔ እስካሁን መረጃ የለኝም። መረጃ ካላቸው ማንም ሰው ይህንን ለማጣራት የተቋቋመ አደረጃጀት አለ። ኮማንድ ፎርስ የሚባል አለ። ከዛ በታይ ደግሞ ምክር ቤቱ የተቋቋመ አጣሪ እንትን አለ። በዛ መንገድ ችግሩን በትክክል መፈጸሙ ከተረጋገጠ የፈጸሙት አካላት ላይ መንግስት ጃክረ መውሰድ ወደ ኋላ ይል። ነገር ግን አሁን በስሚ ስሚ ገና ለገና ወይ ስርዓቱ ላይ ወይ የተለያየ ርዕዮተ ዓለም የምንከተልና ምናምን በመሆናችን ብቻ ይሄ ነገር በእርግጠኝነት ተፈጽሟል ብሎ በሚዲያ ማንሳቱ እኔ ተገቢ አይመስለኝም። ከዛ ውጪ መጀመሪያ ላይ አነሳሽው ትክክል ነው። በሰላማዊ መንገድ የተለያዩ ጥያቄዎች እነሱ ነበር። ያንን ለመፍታት የመልካም አስተዳደር ንቅናቄ ብሎ መንግስት ከላይ እስከታች አውጥቶ እንቅስቃሴ እያደረገ ነበር። ነገር ግን የህዝቡ ጥያቄና በተደጋጋሚ መንግስት እንደሚገልጸው ባለፉት ዓመታት እዚህ ሀገር ላይ በተፈጠረው በጣም መሰረታዊ ለውጥ በትምህርት፣ በጤና በመሳሰሉት በተፈጠረው ለውጥ የሰው የአስተሳሰብ ደረጃ የሰው የመጠየቅ ራሱ ዲሞክራሲያዊ ሥርዓቱ ያንን የሚጋብዝ በመሆኑ ፈጣን እየሆነ የመጣበት ሁኔታ ነው የነበረው። ስለዚህ ከጥያቄው ፍጥነት አኳያ ፈጣን ምላሽ መስጠት አልቻለም። ስለዚህ ይሄ መስተካከል አለበት ብሎ መንግስት እራሱን አይቶ በማረም ላይ በነበረበት ወቅት ነው ወደ መጨረሻ ላይ ወደ ሀይል የተገባ ያው ሌሎች ሀይሎች የተለያዩ አጀንዳዎችን በህብረተሰቡ ትክክለኛው ጥያቄ ላይ እየተንጠላጠሉ ወደ ጥፋት የሚያመሩ አጀንዳዎችን ጭምር በማቀበል አቅጣጫው እንዲሳት ተደረገ እንጂ ትክክል ነው። መጀመሪያ የነበረው በጣም ዲሞክራሲያዊ እና ሰላማዊ ጥያቄ ነበር። በሕገ መንግስቱ መሰረት ማንነትና ፈቃደኝነት ላይ ተመስርቶ ህብረተሰቡ ውሳኔ ማግኘት የሚችልበት እድል ሰፊ ነው። ባለፉት አመታት በደቡብ እና በኦሮሚያ የማንነት ጥያቄ ከድንበር ጋር የተለያዩ ጉዳዮች ተነስተው የተፈቱበት ሁኔታ አለ። ስለዚህ ማንነት ጥያቄ በሕገ መንግስቱ መሰረት በአንደኛ እንትን መኖር የህብረተሰቡ ፈቃደኝነት መሆን መኖር አለበት፣ ሁለተኛ ለሚመለከተው አካል መቅረብ አለበት። እዛው ባለበት አካባቢ ማለት ነው። በሁለት ዓመት ውስጥ ያ ጉዳይ ምላሽ ካልተሰጠ በፌዴሬሽን ምክር ቤት በኩል ምላሽ የሚሰጠ ይሆናል ማለት ነው። አሰራር ግልጽ አሰራር እየተዘረጋለት ነው። በጣም ነው የማመሰግነው። እንደው በኢትዮጵያ ሁኔታ ላይ እኮ አምነስቲ ተደጋጋሚ ሪፖርት አውጥቷልና አቶ ፍስሀ ተክሌ በዚህ ላይ ምን አስተያየት አሉት? የተነሱት ነገሮች ውስጥ የተወሰነ ማስተካከያ የሚያስፈልጋቸው ያሉ ነገሮች ይመስለኛል። አንደኛው የሕዝቡን ጥያቄ የመልካም አስተዳደር ጥያቄ ብሎ ሲመሰት እና ኮይን ማድረግ ነገር አይመስለኝ። ምክንያቱም ችግሩን በትክክል በስሙ ያልጠራ አካፋን አካፋ ያላለ ችግሩን መፍታት አይችል። ምክንያቱም ችግሩን እንደ ችግር ሴት ማድረግ ነው ይቻላል ኢትዮጵያ ውስጥ ባለፈው ዓመትና ከዚ የሚነበሩት ጥያቄዎች ጥያቄ ብዙዎቹ ጥያቄዎች የመብት ጥያቄዎች ናቸው። የመልካም አስተዳደር ጥያቄዎች አይደሉ። ህዝቡ መብራት ሲጠፋበት፣ መንገድ ሲቆረጥበት፣ ወይም ደግሞ ውሃ ሲጠፋበት ለረጅም ጊዜ ይኖራል። አሁንም አለ። በዚ ምክንያት ሚያት ተንፎቶ አያውቅም። የመልካም አስተዳደር ችግር አልነበረም፣ የነበረው የመብት ጥያቄዎች ናቸው። ስለዚህ አንደኛው ከችግሩ ጋር ኢንጌጅ ለማድረግ መንግስት ከፈለገ ነገር የመልካም አስተዳደር ጥያቄ ብሎ ዳውን ፕሌ ማድረግ ሳይሆን የማስ ጥያቄ መሆናቸውን መጥቅ ያበለታናል። ደስ ሚለው ሊጀም ሁለተኛው ሰው ነገር አሰራሮች አሉ፣ ተቋሞች አሉ። ጥያቄ በዛ መስሉ መቅረብ ይችላሉ ይባላል። ኢትዮጵያ ቆንጆ ህገ መንግስት አላት። ህገ መንግስቱን በመስጋት ብቻ ችግሮች ይፈታሉ ማለት አይቻልም። የህገ መንግስት እንዴት ታታጫለ የሚለው ማየት ያስፈልጋል። ባለፉት አምስት አመታት ላይ ይሄ ህገ መንግስት የትክክል አልተገበረ አልተተገበረ። ቆንጆ አንቀጾች አሉ፣ ጥሩ ተቋማት አሉ። የነዛ ተቋማት በእርግጥ መሬት ላይ የወረደ የሰብአዊ መብት ማስከበር ስራ አልሰሩም። ለመብት ያልተችሉ ለምሳሌ በዚህ በኦሮሚያ እና በአማራ ክልል በተደሳዎች ላይ ሰው የሰውነት ጠፍቷል። ፖሊስ ተመጣጣኝ ያልሆነ እርምጃ ወስዷል የሚለው ነገር ስንጮህ ነበረ። ያን ያደረጉ ሰዎች እስካሁን ምንም እርምጃ አልተወሰደባቸውም። እንደውም እየተጠዱ ያሉ በሰላማዊ ሰልፍ የተሳተፉት ሰዎች ሰውን የገደሉ ያሰቃዩት ሰዎች ሰብጭቃ ዋላየ ኢንኳሪ ኮሚሽኑ በየሪሃብሊቴሽን ሴንተሮቹ ወይም ደግሞ የታድሱ ማዕከላት እየዞረ ጠይቅ ነበረ። ያለባቸውን ትሪትመንት ገልጸው ነበረ። መጨረሻ ላይ ሪፖርት ያደረገው ነገር ግን የሎጂስቲክ አለ ችግር አለ ነው። ሰዎች እኮ እንደዚህ ተደረግ እንደዚህ ተደበድብም ብለው ሲነግሩ የተነበረው ኢንኳይሪ ኮሚሽን ነው ያለሰ የሎጂስቲክ ችግር ውሳኔ ያለው። ስለዚህ አሁን ባለበት ደረጃ ፎርምድ ባሲስትሪ እነዚህ ተቋማት በህገ መንግስት ላይ ያሉት ተቋማት ላይ አመነጋ ሰርቷል እና ሪሊ ሥራቸው ስላልሰሩ ማለት ነው፣ ለረጅም ጊዜ። ስለዚህ ቶርቸር ወይም ደግሞ ኢሰብዓዊ አያያዝ ላይ ያሉትን ነገሮች ለእነዚህ ተቋማት ያቀርባል ብዬ አላስብም፣ ምክንያቱም አመኔታ ስለለ የማይለ ማለት ነው። አመሰግናለሁ። አንድ ሁለት አከታታይ ጥያቄዎችን በድምጽ ላሰማችሁ ና በኢሜይልም ደግሞ ለአቶ ታምራት የመጡትን አሰማለሁ ና ከዛ ይመልሱልኛል። ሰላም ዜዎች እንደምን አላችሁ? የኢትዮጵያ ተወካይ የሆኑትን ለመጠየቅ ነበረ እና የመጀመሪያ ጥያቄ ምንድን ነው፣ አሁን በስልጣን ላይ ያላችሁት ኢህአዴግን ከጊዜ በኋላ የተቀላቀላችሁም በፊት ነባር የሆናችሁም ኢህአዴግ በሚፈጽመው ሰብአዊ መብት ጥሰት ላይ ሰዎችን በማሰር በማሰቃየት ተግባር ላይ ወደፊት ይጠየቃል ያው መንግስት ማለፍ አይቀርም ፍትህ በሚመጣ ጊዜ መጠየቁ አይቀርም እና እናንተም አንዱ ተጠያቂ ልትሆኑ ነው እና በዚህ ጉዳይ ላይ ምን አስተያየት አለት? ሁለተኛው ጥያቄ በአሁኑ ኢህአዴግ የከፈተው ዘመቻ ላይ ሰዎችን በማሰር ወይም በመሰወር ላደረሰው ችግር ብዙ ቤተሰቦች ልጆቻቸው ጠፍተው የቤተሰብ አባሎች ጠፍተው እስካሁን ድረስ ያሉበት አይታወቅም እና ይህንን እስቲ አንድ መድረክ ከፍታችሁ የጠፉትን ሰዎች ካሉም አሉ ከሞቱም ሞተዋል ብላችሁ ለቤተሰብ መንገር ስለሚገባ እንደ ዜግነት፣ እንደ ኢትዮጵያዊነት አስባችሁ ለጥቂት ጊዜ ብታደርጉት፣ አለበለዚያ ደግሞ እንደ ቀይ መስቀል ያሉ ድርጅቶችን አፈላልጋችሁ የጠፉትን ሰዎች አፈላልጎ ለማግኘት ነበረ እና እስኪ በዚህ በሁለት ጉዳይ ላይ መልስ ቢሰጡኝ በጣም አመሰግናለሁ። ስዩም አጽበሃኝ ከቨርጂኒያ ጣናች። የአሜሪካ ድምጽ ተዘጋጆች ሀውጃኑ ነኝ። ለአቶ ያሬድ የማቀርበውን ጥያቄ የሚከተለው ነው። ወታደራዊ ስርዓት ተተክሎ ዜጎች በጅምላ እየታፈሱ ወታደራዊ ካምፕ በሚታጨቁበት ጊዜ በወታደራዊ ካምፕም ጅምላ ቅጣት የሰብአዊ ቅጣት እና ስቃይ በሚደርስባቸው ጊዜ ክብራቸውና ሰብእናቸውን በሚነካ በሀገሪቷ ጠቅላይ ሚኒስትር ወይም ደግሞ የጦር ጠቅላይ አዛዥም ጨምሮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አይለምደነም በሚል ኢሰብአዊ ድርጊት ፍጻሜ በሚፈጽሙበት ጊዜ ከእነዚህ ሰዎች ጋር ስለ ሰብአዊ መብት አያያዝ መወያየት የሰብአዊ መብት አያያዝ መርሆችን አያራክስም ወይ፣ ወይም ለእነዚህ አምባገነኖች ተጨማሪ እውቅና መስጠት አይሆንም ወይ? አመሰግናለሁ። አንድ ጥያቄ ልጨምር፣ በኢሜይል የመጣ አቶ ያሬድ ለሰብአዊ መብት የመጣውን እርስዎ ይያዙት፣ እንዲሁም አቶ ፍሳም አስተያየት ሊሰጡበት ይችላሉ። አቶ ታምራት ደግሞ ለመንግስት የመጣውን ይመልሱልናል። ሌላው ጥያቄ ይሄ እንደሚከተለው ነው። አስቸኳይ አዋጁ ለሕዝብ ጥያቄም ሆነ ለችግሩ ትክክለኛ መፍትሄ ነው የሚለው መንግስት ብቻ ነው። መንግስትም ቢሆን አመፁን የመቆጣጠሪያ ስልት በማድረግ የተጠቀመበት ዘዴ እንጂ ትክክለኛ መፍትሄ እንዳልሆነ ልቡ ያውቀዋል ይሉና አቶ ሂሩይ ናቸው ይሄንን ጥያቄ ይላኩልኝ። ጥያቄዎቼ አንደኛ ችግሩን በትክክለኛ ስሙ በመጥራት ትክክለኛ የፖለቲካ መፍትሄ ባለመስጠቱ ምክንያት። ውሎ አድሮ ሊፈጠር ለሚችለው ከባድ ችግር ኃላፊነት የሚወስደው ማን ነው? መንግስት ይሄን አስቧል ወይ? ሁለተኛ ካሺ በላይ የሆኑ ዜጎች በተሃድሶ ስም በየካምፑ ታጉረው ከፍተኛ የሰብአዊ መብት ረገጣ ሲፈጸምባቸው እንደነበረ ራሳቸው ሰለባዎቹ መስክረዋል። ይህን ማስተባበል አይቻልም። መንግስት አሰማራሁት ያለው መርማሪ ቡድን ምንም የሰብአዊ መብት ረገጣ አልተፈጸመም ሲል መግለጫ ሰጥቷል። ጥያቄ፣ እውነቱ የትኛው ነው? ባለጉዳዮቹን ታሰርኩ፣ ተገረፍኩ የሚሉትን ወይንስ መንግስትን? ይላሉ። ለእናንተ ለሰብአዊ መብት ድርጅት ተወካዮች ደግሞ አንደኛ፣ እነዚህ ድርጅቶች እስካሁን እንደሚታየው መግለጫ ከማውጣት ሌላ ስራ የላቸውም ይሏቸዋል። እርግጥ ዋና ስራቸው ይሄው ነው። ከዚያ አልፈው ከባለ ሀብት አገሮች ጋር በመወያየት የዲፕሎማሲ ጫና ፈጥሮ ሰብአዊ መብት የእርዳታና የትብብር ፖሊሲ መርህ እንዲሆን የማድረግ አቅም ለምን የላቸውም የሰብአዊ መብት ድርጅቶች ሁለተኛ የውጭ ፖለቲከኞች ሲያራምዱ የቆዩት የትርምስ ተቃውሞ ህዝብ በአስቸኳይ አዋጅ ስም እንዲታፈን ከማድረግ ያለፈ ፋይዳ አልነበረውም እነሱም በህዝቡ ላይ ለተፈጸመው እና እየተፈጸመ ላለው ገደብ የሌለው ሰብአዊ መብት ረገጣ ተጠያቂ ናቸው። ጥያቄ የፖለቲካና የሰብአዊ መብት ድርጅቶችን መለየት የሚቻለው እንዴት ነው? የሚል ነው የአቶ ሂሩይ ጥያቄ። ለዚህ ጥያቄ መልስና ሌሎችም ጥያቄዎቻችሁና ቀሪ መልሶች ተነገ በስቲያ ሰኞ ምሽት ይቀርባሉ። እንድታደምጡ ከአክብሮት ጋር እንጋብዛለን። We